አቶ ኢያሱ በሬንቶ በኮተቤ የትምህርት ዩኒቨርሲቲ የፍልስፍና መምህር በቅርቡ በጃል በንፈቃዊ መጽሔት ላይ የሴቶች እኩልነት ብዝሃነትና የሰለጠነ ማህበረሰብ ግንባታ እሳቤዎች በዘመን ተሻጋሪ የኢትዮጵያ ፍልስፍና ውስጥ በሚል ርዕስ ጥናታዊ ጽሑፎችን ለህትመት አብቅተዋል። በቅድሚያ የሴቶች እኩልነት ጥያቄ ለረጅም ጊዜ ኢትዮጵያ ውስጥ በተለይ ባለፉት ሃምሳ ዓመታት ዋነኛ አንገብጋቢ የሚባሉ አገራዊ ጉዳዮች ውስጥ ማዕከላዊ ስፍራ ይዞ ያለ ነው። አሁንም ድረስ በመላው ዓለምም ቢሆን እንደዚሁ አንዱ ትልቁ ጉዳይ ነው። ኢትዮጵያ ውስጥ ያለው የሴቶች እኩልነት ሁኔታ፣ ታሪካዊ መነሻውና አሁን ያለበት ደረጃ በምን ላይ ይገኛል? እርስዎንስ እዚህ ላይ ለማተኮር ግድ ያለውት ምንድን ነው? እኔ ያው የታሪክ አጥኝ ስላልሆንኩ ታሪካዊ መነሻው አሁን ያለበት ሁኔታ ትንታኔ የሚያስፈልጋቸው ጉዳዮች ላይ ለአንድ ፍር እንችላለን። ግን ፍልስፍና አስተማሪ ነኝ በዛ ጉዳይ ላይ የጀንደር ኢኳሊቲ ኢነብሊንግ ወይም የሴቶች እኩልነት የሚሉ ጉዳዮች ይነሳሉ እንደ ፍልስፍናዊ ጉዳይ ሆነው እና ከኢትዮጵያ አንጻር ምን ሊመስል ይችላል ብዬ በግሌ ዳስስ ዳስስ አደርግ ችግሩ እንደ ማንኛውም አለም አቀፍ ጉዳይ የኢትዮጵያም ሴቶች የሴት በሴትነት የሚመጡ ችግሮች ተጋላጭ ናቸው። የችግሩ ገፈት ቀማሽ እንደሆኑ መረዳት እንችላለን። ይህን ማንም አይከራከርበትም። ግን ከኛ አስተሳሰብ ከኢትዮጵያ አስተሳሰብ ይህንን የሴቶች ቆና ወይም የሴቶች ግብ ልንከላከልበት የምንችል አስተሳሰባዊ፣ ተግባራዊ በፍልስፍናው በኩል የምናገኛቸው ነገሮች ይኖሩ የሆነ የሚል ጉዳይን ይዤ ነው ጽሁፉ አንዱ ርዕስ አንዱ አካል ያደረግኩት እሱን ነው እና ጽሁፉም አላማ የተገለሉት የማህበረሰብ ክፍሎች በማካተት አንድ ማህበረሰብ ሁለንተናዊ ደህንነቱ እንዴት ማረጋገጥ ይችላል እንዴት ማካታች ሊሆን ይችላል የሚል ስለሆነ ሴቶችን ከተገለሉ አካላት ውስጥ ስለሆነ ይህም ታሪካዊና ዓለም አቀፋዊ ሁኔታ ነው። በኢትዮጵያ ውስጥም ያለ ነው እና ያንን ሰርች ሳደርግ በአንድ በኩል ከድህነት ጋር ከተለያዩ ከፋፋይ ከምንላቸው እንደ ብሄር ተኮር ሃይማኖታዊ ጉዳዮች ከምንላቸው የተወሰኑ ሕብረተሰብ ክፍሎችን ለጥቃት ሊያጋልጡ የሚችሉ ጉዳዮች ላይ ሴቶች የበለጠ ተጋላጭ ሆነው እናገኛቸዋለን። ይህም የድርብርብ አድሎ ሕግ ተጋላጭ ሆነው አገኛሉ። በሌላ በኩል እንደገና በኢትዮጵያ ውስጥ ሴቶች እንዲሁ ዝም ብለው አይረጉም ወይም ደግሞ ቦታ የላቸውም ብለን የተተዉ እንዳይሆኑ ደግሞ መድፈር ደግሞ አንችልም ብዙ በጋራም በግልም ሴቶች የሚያደርጓቸው አስተዋጽኦዎች አሉ እና ከኢትዮጵያ አንጻር እንግዲህ ካየነው፣ ታሪካዊ ዳራውን ካየነው ከጥንት ጊዜ ጀምሮ ሴቶች በተለያየ መልኩ አስተዋጽኦ ሲያደርጉ ነበረ። ግን የውቅን እውቅና የመስጠት ያንን ገልጦ ወይም በደንብ አብራርቶ ይሄ ነው የሚናቸው ይሄን ሲያደርጉ ነበረ፣ እንደዚህ ባለውለታ ናቸው ለማለት ጥናት እንደሌለ መረዳት እያለውኝ ሁለተኛው ነገር ደግሞ ወይም በሴቶች መብት ተሟጋችነት ከዓለም አቀፍ ማህበረሰብ በፊት ቀድመው ሊታዩ የሚችሉ ለምሳሌ እንደ ዘሬ ያሉ ሴቶችን እኩል ለማድረግ ቃቂ ወርዶት ለምሳሌ ጉራጌ አካባቢ የነበረች ነጭ የሴቶች መብት ከማስከበር አንጻር እንቅስቃሴዎች እንደነበሩ ያሳያል። ስለዚህ በሀሳብም በተግባርም በማህበረሰባዊ ሚናም በኩል እንዲሁ ተደብቀው የቀሩ እንዳልሆኑ መረዳት እንዳለን አንዳንዶቹ የአውሮፓም አፍሪካም ባህላዊ አስተሳሰቦች፣ ሃይማኖታዊ አስተሳሰቦች፣ ፍልስፍናዊ አስተሳሰቦች ሴትነትም እንደ በታቻቸው ማየት አስተሳሰቦች ነበሩ። በሌላ በኩል ደግሞ ካየን ሴት እኩል ነች፣ እንደ ማንኛውም የማህበረሰብ ክፍል የራሷ ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ አስተዋጽኦ ማድረግ ትችላለች የሚል ጎልቶ የወጡ ነገሮችን ማየት እንችላለን። ታሪክ እንኳን ስንፈርስ ለምሳሌ አድዋ ጦርነትን እንኳን ብናነሳ በኢትዮጵያ ታሪክ ሴቶች እንዲሁ ምግብ ማቀበል ላይ ወይ ደግሞ መንከባከብ ላይ ብቻ የተገደበ ሳይሆን በትክክል ስትራቴጂያዊ ጉዳዮችን ያማክሩ እንደነበር፣ ይዋጉ እንደነበር፣ የስነ ልቦና አደጋ ሲሰጡ እንደነበር፣ ሀገር ተወራዚ ምን ትቀመጣለ ምን ቁጭ አደርገሃል ምናምን ይሉ እንደነበር እናያለን። እና በእኔ ግንዛቤ እንደዚህ አይነት ጉዳዮችን ማንሳት እንችላለን። በኢትዮጵያ ጉዳይ ላይ ከጥንት ጊዜ ጀምሮ በሃይማኖትም ካየነው፣ በባህልም ካየነው፣ ጽሁፍም ላይ ሌላም ጽሁፍ ላይ ያለኛን አሁን በመታተም ላይ ያለ በእንግሊዝኛ ከዛኛው ከዚህኛ የተሻለ ሌላ ኮንተንት የያዘ እንደ አቴቴ እንደነ ገድሎች ሁሉ ስናይ ሴቶች ከወንዶች ይልቅ ሰላምን የመመኘት አለም በሙሉ ሰላም እንዲሆን የመመኘት ነገሮች እናያለንና እንኳን ሰውና ሰው ተጣልቶ ፈጣሪና ሰው እንኳን ሲጣላ ተጣልቷል ተብሎ ሲታመን ወይም ፈጣሪ ተቆጥቷል ተብሎ ሲታመን፣ ሴቶች ሰብሰብ ብለው ከመኮብለል ወይም ከመሰደት ጦር መዘው ቡራ ከረዩ ከማለት ይልቅ ወደ ሪኮንሲሌሽን፣ ወደ እርቅ የማምራት ይህ እነዚህ እነዚህ የሴትነት ጸጋዎች ናቸው። በኢትዮጵያም ጎልቶ ማየት እንችላለን እና በእኔ ግንዛቤ ያለኝ መረዳት ይህን ያክል ነው። ፍልስፍናዊ ያተያዩ ክንሶደው ና በጽሁፎ ውስጥ እንደጠቀሱት አንዱም ከተጠቀሟቸው ፈላስፋዎች ዘራ ያቆብ ኢትዮጵያዊ ዘራ ያቆብ እንደዚሁ በሴቶች መብት ላይ አስመልክቶ እኩልነት ብቻ ሳይሆን እንደዚሁ የትዳርነት ጉዳዮችንም ሁሉ ያካተተ ነበር። በወቅቱ በአስራ ስድስተኛው እና አስራ ሰባተኛው ክፍለ ዘመን እሳቤ በአሁኑ ዘመን ፍልስፍናዊ አታያይ የሴቶች እኩልነት ወይም የጾታ ጉዳይ ምን አይነት አታዮች ወይም አሳሰቦች ነው ያሉት? በሀገረ ኢትዮጵያ ውስጥ በአሁኑ ወቅት በተማሩትም ሆነ ባልተማሩት ዘንድ በሃይማኖት ዘርፍ፣ በባህል ዘርፍ የተለያዩ አዎንታይም ወይም አሉታዊ አሉ። ሴቶቹን አስመልክቶ የኢትዮጵያ ፖለቲካና ኢኮኖሚ ተቃርኖዎች ረጋ ተብሎ እንደዚህ አይነት ጉዳዮች እንደማየት ለዘመናት ተላምድናቸው ስለነበረ እኛን አሁን አንገብጋቢ መስሎ የሚታዩት የኢኮኖሚው፣ የዲሞክራሲው እንደገና ደግሞ የብሔሮች እኩልነት የሚል በፖለቲካ የታሸ በኢኮኖሚ የታሸ ጥያቄ እንጂ የሴት እንደዚህ ብሎ በፍልስፍና በኩል ትኩረት የመስጠት ነገር እኔ ከአየሁት የስነ ጽሑፍ ዳሰሳዬ ውስጥ አላገኘውም። አሁን ትንሽም ተስፋ የሚያስቆርጠውም ነገር ይሄ ነው። እውነታው ግን ግማሽ የሚያክለውን የማህበረሰብ ክፍል ሳታካትት ወይም ደግሞ ትኩረት ሳትሰጥ እንዲህ ነው ለማለት አይደፈርም። ምን አይነት ነገር አየሁኝ አሁን በኢትዮጵያ ከፍልስፍናዊ ሰከን ካለው አስተሳሰባዊ መዋቅራችንን ፈትሸን ዘላቂ መፍትሔ ከማምጣት ይልቅ ልክ በይ በውጮች እንደተለመደው የሙቭመንት አይነት ምንድን ነው የምንለው የንቅናቄ አይነት ሴቴነት፣ ሴታዊትነት፣ ሴቶች መብት የሚል እና ያንም በጠቅላላ በኢትዮጵያ ውስጥ ያሉ ሁሉንም ሴቶች በተለይ ደግሞ በኢኮኖሚው፣ በትምህርት ደረጃ ወደኋላ የቀሩ በማንኛውም የእድገት ኢንፍራስትራክቸር የምንላቸው መሰረተ ልማቶች ተጠቃሚ ያልሆኑ የገጠር ሴቶችን ችግር ከመፍታት ይልቅ እንዲሁ ለስልጣን በሚመስል ነገር ወይም ደግሞ በቅንጦት ያሉ አዲስ አበባ ወይም ትልልቅ ከተሞች የሚኖሩ ሴቶችን የሚያካትት የሚመስል አደገኛም የሆነ ካልቸር ኮንሸስ ያልሆነ ትንሽ ወደ ኤክስትሪም ፌሚኒዝም የሚያመራ በዛ የተቃኙ ሙቭመንቶችን እያነበጉ ነው፣ እያየሁ ነው። አንዳንድ ነገሮችን በፍልስፍና በኩል ግን በአንድ በኩል የኢትዮጵያ ፍልስፍና በአጠቃላይ የጥናት አካል ሆኖ ሲጠና እናይም። የፍልስፍና ማስተምህሮ ትምህርቶቻችንም ካየናቸው፣ ከሪክለሙም ካየነው፣ ከፍልስፍና ብቻ ሳይሆን ከሁሉም የትምህርት አይነቶች ካየነው ወደ ሀገር በቀሉ ወደ ሀገር ጉዳዮቹ ከማተኮር ይልቅ የውጭን የማምጣት አባዜ የተጠናወተው ስለሆነ እንዲህ አይነት ነገር አላየሁም። ድፍረት ሊሆን ይችላል። ሌላ ሰው ሊያስተባብለን ይችላል። በድፍረት ሳይሆን ሰው መጥቶ እንዲህ ኳለ፣ እንዲህ ኳለ ሊል ይችላል። ለሙግት ግት እንዲያመች ግን እንደተፈለገው ደረጃ ሁለንተናዊ የሆነ እና ስር ነቀል የሆነ ሴቶችን የማካተት ነገሮች አናይም። ሃይማኖቱም ባህሉም በነበረበት የመቀጠል ነገር ኮንፈርት ዞን ላይ ያለ ነው የሚመስለው። ሁሉም ሰዎች ያየናቸው የፖለቲካ ትኩሳት የወለዳቸው፣ የኢኮኖሚ ችግር የወለዳቸው ጠዳፊ የሚመስሉ ጊዜያዊ የሚመስሉ ጥያቄዎች ላይ መሯሯጥ እንጂ እንዳልኩት አሁን ሴትነት ወይም የሴትነት ጸጋ፣ የሴቶች ችግር፣ የሴቶች አስተዋጽኦ የሚሉ ነገሮች ላይ አናይም። ግን በፖለቲካ የታሸ ሆኖ የወጣቶች ማህበር፣ የሴቶች ማህበር እንዲህ እንዲህ የሚሉ ነገሮችን እናያለን። እነሱ ምልክቶቹ ወይም ደግሞ ምንድን ነው ጫፎቹ ናቸው እንጂ ስሩ ላይ መሰረት ያደርጉ አይመስሉም። እና ያለው ነገር ይሄንን ነው የሚመስለው እና ትንሽ ተስፋ የማስቆረጥም ነገር አለው። በሁለተኛው አንጓ እሳቤው ላይ አንዱ የትኩረቱ አቅጣጫ ብዝሃነትና የሰለጠነ ማህበረሰብ ግንባታ እሳቢዎችን ይመለከታል። በዚሁ በጽሁፉ ላይም ብዝሃነትን ሲመነዝሩ የሃይማኖት የባህል፣ ያስተሳሰብ ልዩነቶችን ያቀፈ የጋራ ለማና ሴት ያላቸው ሰዎች ስብስብ ነው ይላል። አክሎም ብዝሃነትን የማያስተናግድ ማህበረሰብ የውስጥ ሰላምም ሆነ እድገት አይኖረውም ብለው ብዝሃነትን ለማስተናገድ ያስተሳሰብና የምክንያታዊነት ባህል እንደሚያስፈልግ ይጠቅሳሉ። ያም ማለት ምክንያታዊ ማህበረሰብ ወይም ስልጡን ማህበረሰብ ሊኖር ይገባል፣ ያ መገንባት አለበት ብለዋል። ምክንያታዊ ማህበረሰብ ስንል ምን ማለት ነው? ምክንያታዊ ማህበረሰብ እንደምን ሊገነባ ይቻላል? ኢትዮጵያ ውስጥስ እዛ ደረጃ ላይ ተደርሷል የሚል አተያይ አለ። እዛ ደረጃ ላይ ተደርሷል የሚል አተያይ ከመጨረሻ ሉ ጀምር ቢኖረኝ ኖሮ ይሄንን ነገር ለማንሳት ማንሳት ይልቅ ወደ ሌላ የአላም ዋላ ነው ነገር አለ ወደሚለው ልናዘነብል እንችል ነበረ። ስለዚህ የመጨረሻው ጥያቄ ሙሉ ለሙሉ አሉታዊ እንኳን ባይባል አለ ብለን አንደፍርም የሚል የማስጠንቀቂያነት ነገር ያለው ጉዳዩ ትኩረት ይፈልጋል የሚል ማስተያየት ልበልና ወደ ምክንያታዊ ማህበረሰብ ልምጣ። አንድ ማህበረሰብ እንደ ማህበረሰብ የጋራ የሚባሉ ተፈጥሯዊና ማህበራዊ አካባቢዎች አሉት። ህይወቱን፣ ህልውናውን፣ ትናንትናውን ዛሬውን ከነገው ጋር አስታርቆ የሚመኘውን ተምኔት ተምኔት የሚሉት ወይም ለነገ የሚመኘውን ጥሩ ህይወት ለራሱን ለልጆቹ የሚመኘውን ጥሩ ህይወት የሚያሳካበት አውድ ያስፈልገዋል። ያ ማህበረሰብ ይህንን አውድ ለማደላደል ወይም ለማመቻቸት በብዝሃነት የታቀፈ የሌሎችም ሰዎች ፍላጎት ከራሱ ከግለሰቡ ፍላጎት የማይቃረን የሚታረቅ መሆን እንዳለበት ማመን የሚችል ማህበረሰብ ምክንያታዊ እንለዋለን። ምክንያታዊነትን ሁለት መሰረታዊ መገለጫዎች አሉት። በእኔ ስብስብ ሌሎችም ልንጨምርባቸው እንችላለን። የመጀመሪያው መገለጫ ለሚያደርገው ነገር ለሚያስበው ሀሳብ ለሚያደርገው እንቅስቃሴ ማንኛውም በሀሳብ በቃላት በድርጊት ለሚገለጠው አካላዊ መታየት ወይም መገለጥ የራሱ የስነ እውቀት መሰረት ሲኖረው ምክንያታዊ ነው እንላለን። ይህ ማለት ጀስቲፊኬሽን የምንለው ነው፣ ማረጋገጫ ማስረገጫ፣ ለተግባሩ መላምታዊ ወይም ቴዎሪያዊ መነሻ ያለው ሲሆን የመጀመሪያው ምክንያት እንለዋለን ይሄንን ይሄ ከእውቀት ጋር የተያያዘው ሰፊሸንት ኤቪደንስ ይሉታል፣ ሙሉ ማስረጃ ማለት ነው። ይሄን የማደርገው ከዚህ ከዚህ አንጻር ነው ብሎ ነገሮችን መተንተን የሚያስችለው የስነ እውቀት መዋቅር ይሄን ምክንያት እንለዋለን። ምክንያታዊ ማህበረሰብ፣ ምክንያታዊ ግለሰብ ነው እንላለን። ያደረግከው ነገር ራሽናል ነው፣ ሎጂካል ነው ይባላል በእንግሊዝኛው። ስለዚህ ይህንን የሚያደርግ ለምን ይህን አደርጋለሁ፣ ከምን ተነስቼ ምን ላይ ይደርሳለሁ፣ ይህን ማደርገው ከምን አንግል ነው፣ የሌሎችን ሰዎችስ ጉዳይ ይመለከታል ወይ? እኔ ብቻይን መኖር እችላለሁ ወይ? ለእኔ ስሜት እስከሆነ ድረስ በቂ ነው ወይ? ስሜት በራሱ ኔጌቲቭ ባይሆንም፣ በተፈጥሮ የተሰጠን ነገር ቢሆንም ስሜት ብቻውን መጫን አለበት ወይ እና ምክንያት የሚባለው የህሊና የማገናዘብና የማሰላሰል መንስኤና ውጤትን የማማሰናሰል የማስተሳሰር ጉዳዮችን ሲይዝ ይሄንን መሰረታዊ የስነ እውቀት መሰረቱ ምክንያት እንለዋለን። አንዱ ይሄ ነው። ሁለተኛው ምክንያታዊነት በእውቀት ላይ ብቻ የተገደበ ለእኔ ያሳማኝ ሆኖ እስካገኘሁት ብቻ ይሆናል የሚል የአድራጊው የውስጥ ስሜት ብቻ የተጫነው ሳይሆን የውስጥ ምኞት ብቻ የተጫነው ሳይሆን ወይም የውስጥ መረዳት ግንዛቤ ላይ የተመሰረተ ብቻ ሳይሆን የማደርገው ነገር ከኔ ውጭ ባለው ዓለም ላይ ከኔ ውጭ ካለው ሌላ ሰው ከኔ ውጭ ካለው ተቋማዊ ህጋዊ የህግና የተቋም ስሪቶች ከኔ ውጭ ካሉ ፍጥረታት ወይም ደግሞ እምነቱም ካለን ከኔ ውጭና ከኔ በላይ ካለ ፈጣሪ ጋር ሲተያይና ፊት ለፊት ሲቀርብ ምን አይነት ስሜት ምን አይነት አንድምታ ይፈጥራል፣ የሚል የተጠያቂነት መንፈስ ነው። ምክንያታዊነት እንግዲህ ሲባል እና ነገሮችን ከእውቀታችን ተነስተን ወደ ተግባር ስንሄድ የውስጣችንን አለም ብቻ ሳይሆን የሚታየውን እና የማይታየውን ከኛ ውጭ ሆነውን ግን ደግሞ ከኛ ጋራ ጥልቅ ቁርኝት ያለውን አለም በመረዳት የእኔ ተግባር አለምን በበጎነት አንድ እርምጃ ወደፊት ሊያራምድ ይችላል፣ ይሄ ማለት አያስወግዘኝም ወይ ደግሞ ቢያንስ ቢያንስ እንኳን ሽልመኛል እንኳን ብለን ባንል ለውግዘት አይዳረገኝም፣ የሌሎቹንም ስሜት በመጥፎ ሁኔታ አይነካም ብሎ ማሰላሰል ነው። ምክንያታዊ ሲባል እንደ ማህበረሰብ ይሄ ነገር እንዴት ይገለጣል ካልን ለብዙኃነት ጋርም ካያያዝ ነው ለእኔ ተገቢ የሆነው ዓለም ርዕተ ዓለም በሃይማኖት፣ በፖለቲካ፣ በማህበራዊና በባህላዊ ጉዳዮች ለእኔ ተገቢ ነው ብዬ የማስበው ነገር ከኔ አንጻር ባሉት ተቃራኒ ላይሆኑ ይችላሉ። ከኔ የተለየ እምነት ያላቸው ከኔ የተለየ የተለየ እንግዲህ ተቃራኒ ብለን እንዳናስቡ ሃይማኖቶች እርስ በርሳቸው ተቃራኒ የሚመስል አስተሳሰብ ስላለ ነው። ሰዎች ብዙ ጊዜ በሃይማኖትም ጉዳዮች የሚጣሉት የሚጋጩት ከኔ የተለየ ማንነት፣ ቋንቋ ሊሆን ይችላል ባህል ሊሆን ይችላል ሀይማኖት ሊሆን ይችላል የፖለቲካ ሪዮተ ዓለም ሊሆን ይችላል የኢኮኖሚ መላምት ስልተ ምርት ሊሆን ይችላል ኮንሳምፕሽን ካልቸር ወይም ያመ ሳቲስፋክሽን መመዘኝ ሊሆን እኒህ ነገሮች በሌሎቹም ሰዎች ዘንድ የሚያመጡት ኔጌቲቭ ወይም አሉታዊ እንዳይኖራቸው ጥንቃቄ ላይ የተመሰረተ እንቅስቃሴ የሚያደርግ ነው። ይህ እንግዲህ የጋራችን ዓለም ነው ከሚል መነሻ ላይ ይመሰረታል። በየራሳችን መንገድ ልንጓዝ እንችላለን፣ ግን ደግሞ የምንጓዝበት መንገድ የተለያየ ቢሆንም የምንኖርበት ዓለም የምንጋራው ተፈጥሯዊ እና ማህበራዊ አውድ የጋራችን ነው ከሚል ይነሳል። ስለዚህ ምክንያታዊ ማህበረሰብ ስንል እንግዲህ ሁለት ነገሮችን ያስታረቀ ማህበረሰብ ነው። አንደኛው የዘመን ሂደትን ያስታረቀ ከትናንትናና ዛሬ እስከ ነገ ድረስ የተዘረጋውን የህይወት ዋር ሊያስታርቅ የሚችል በታሪክ ንባቡ ሊሆን ይችላል፣ በነገ ርዕዩ ሊሆን ይችላል ርእይ፣ ኢንቪዥን የሚያደርገው ነገን የሚያስብበት መንገድ ሊሆን ይችላል። ስለዚህ በዘመን ሂደት ውስጥ ትናንት፣ ዛሬና ነገን ያስታረቀ ማህበረሰብ ምክንያታዊ ልንለው እንችላለን። ሁለተኛው ይሄ የኛው እንደ ቨርቲካል ልናየው እንችላለን። ምንድነው የሚለው ሊኒየር ላይ ነው ትናንት ዛሬ ነገ እያልን እንሄዳለን። ጊዜ አዙሪት ያለበት ነው ክብ ነው የሚለዋል ሊኒየር ነው የሚለዋሉ። ብቻ ትናንት ዛሬ እና ነገ የምንላቸው በተለምዶ የምንጠቀምባቸው ቃላት ከታሪክ ከአሁናዊነትና እና ከነገነት ጋር የተሰናሰሉ ናቸው። ይሄንን ማስታረቅ የቻለ ማህበረሰብ ምክንያታዊ ማህበረሰብ እንለዋለን። ለመሳይ ከበደን በዚህ ጉዳይ ላይ ፕሮፌሰር መሳይ ብዙ ነገር ብለዋል። ከጊዜ ጋር አያይዘው ለምሳሌ ሁለተኛው የቅርቡና የሩቁ ዓለም፣ የቅርብና የሩቁ ዓለም ስንል በኛ ሰፈር ያሉ ሰዎች ከኛ የተለየ እምነት የያዙ ሊሆኑ ይችላሉ። ከኛ ሰፈር ብቻ ሳይሆን በኛ አህጉር ያሉ ህዝቦች ከኛ የተለየ የፖለቲካ፣ የኢኮኖሚ አስተሳሰብ ሊኖራቸው ይችላል። በእኛ ምድር ላይ ያሉ በተለያየ ክፍላት የሚገኙ ህዝቦች የተለያየ አስተሳሰባዊ መዋቅር ይኖራቸዋል። ስለዚህ የነሱም ሀሳብ የእኛም ሀሳብ ሲዋሀድ የጋራ ሰውነትን ወደ ከፍ ያለ ደረጃ ያደርሰዋል። ሰውነትን ብቻ ሳይሆን የዘመናችን አጣዳፊ አንዱ ችግር አካባቢ አካባቢ ደህንነት ነው። ኤንቫሮንመንታል ፕሮብለም ነው። ኢኮሲስተሙን በሙሉ ወይም ምልአት አለም የሚሉት ለእሱም በጎነት አስተዋጽኦ ሊያደርግ ይችላል ከሚል እምነት የሚነሳ እና ያንን እምነቱን በተግባር ለመግለጥ የሚጥር ማህበረሰብ፣ እንደ ማህበረሰብ ምክንያታዊ ማህበረሰብ እንለዋለን። ማህበረሰብ ያሰኘው በጋራ ተቋማት፣ በጋራ የአገልግሎትና የቁሳዊ ቋማት፣ ሰርቪስ የሚሰጡ ቁስ የሚያቀርቡልን ተቋማት፣ ኢንፍሉዌንስ የሚደረግ ወይም ደግሞ የሚቃኝ ስለሆነ ህይወቱ ማህበረሰባዊ ነው፣ ሰው እንላለን ሰው ማህበረሰባዊ እስከሆነ ድረስ ያንን ማህበረሰባዊ ደህንነት የማስጠበቅ ግዴታ እንዳለበት የሚያምን ነው። ስለዚህ እውቀት፣ ተግባር ከስነ ምግባራዊ ተጠያቂነት ጋር ያሰናሰለ ማህበረሰብ ትናንትናና ዛሬን ነገር ለማስታረቅ የሩቁንና የቅርቡ ማህበራዊና ተፈጥሯዊ እውነቶችና ክስተቶች ለማስታረቅ የሚጥር ማህበረሰቡ ነው ልንለው እንችላለን። ይሄ ነው ከምክንያታዊ ማህበረሰቡ ጋር ያሉ ነገሮች ከተነሱ። አቶ እያሱ በሬንቶ በኮተቤ የትምህርት ዩኒቨርሲቲ ፍልስፍና መምህር ስለ ቃለ ምልልሱ እናመሰግናለን። እኔም እጅ ጋር